ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልኝ። እንደምናመሻችሁ አድማጮቻችን። በዛሬው ሮብ ሚያዝያ ሁለት ቀን 2007 ዓ ም ስርጭታችን የማስተናግዳችሁ አዳነች ፍስሃዬ ነኝ። በዛሬው ፕሮግራማችን ኢትዮጵያ ሱዳንና ግብፅ በማካሄድ ላይ ስላሉ ስብሰባ፣ በየመን ስላሉ የስደተኞች ሁኔታና አሜሪካና ተከታትሎ ይቀርባሉ። አሁን ግን የዓለም ዜና ይቀድማል። ሄኖክ ሰማግዜር ያንብልናል። እንደምን አመሻችሁ። የምሽቱ ዜናዎች የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ኢራን በየመን የሁቲ ተዋጊዎችን ማገዟ በእጅጉ እንዳሳሰባቸው ገልጸዋል። ኬሪ ይህንን የተናገሩት በትናንትናው ዕለት ኢራን የጦር መርከቦቿን ወደ ኤደን ባሕረ ሰላጤ ካስጠጋች በኋላ ነው። የየመን ሳውዲ አረቢያ የአየር ጥቃት በኢራን የሚደገፉት የሁቲዎች ይዞታ ላይ የቦምብ ድብደባው ሲጠናከር የኢራን ባሕር ኃይል መርከቦች ወደ ቀይ ባሕር መጠጋታቸውን አንድ የኢራን መንግስት የዜና አገልግሎት ረቡ ለት መዘገቡ ይታወቃል። የኢራን ፕሬስ ቴሌቪዥን ረቡ ለት አንድ ከፍተኛ የኢራን ባሕር ኃይል ባለስልጣንን ጠቅሶ እንደ ዘገበው መርከቦች የኢራን የንግድ መርከብ መስመሮችን ለመጠበቅ በማሰብ ነው የተከናወነው ብሏል። ግብፅም በየመን አቅራቢያ በሚገኙ የባህር ዳርቻዎች የባህር መርከቦቿን አሰማርታለች። የኢራኑ መንፈሳዊ መሪ አያቶላ አሊ ኸመኔ ምዕራባውያን በተባበሩት መንግስታት ድርጅት በሀገሪቱ ላይ የጣሏቸው ማዕቀቦች በኒክሌር መርሃ ግብር ስምምነቱ የመጨረሻው ስምምነት ላይ እንዲደረስ ፈጥኖ መነሳት አለበት ሲሉ አሳስበዋል። አያቶላው በኢራን ቴሌቪዥን ባደረጉት ንግግር ከምዕራባውያኑ ጋር የተደረሰው የመርህ ስምምነት የቴራን የኒውክሌር መርሃ ግብር እንዲገደብ የመጨረሻ ስምምነት መደረጉ ዋስትና ሊሆን እንደማይችል አጥብቀው አስገንዝበዋል። ባለፈው ሳምንት የተደረሰውን ስምምነት አልደግፈውም አልቃወመውም ያሉት አያቶላ ሐመኒ ሁሉ ነገር ያለው ዝርዝሩ ውስጥ ነው። ምናልባት በዛኛው በኩል ያለው አታላይ ወገን ዝርዝሩ ውስጥ ሲገባ ሊገድበን ፈልጎ ሊሆን ይችላል ብለዋል። ሰሜን አፍጋኒስታን ውስጥ መትረየስ የታጠቁና የወታደር መለዮ የለበሱ የታሊባን አጥፍቶ ጠፊዎች አንድ ፍርድ ቤት ገብተው ባደረሱት ጥቃት ቢያንስ አምስት ሰው ገደሉ። ሰላሳ የሚሆኑን ደግሞ አቁስለዋል። በደቡብ ምስራቅ ዩናይትድ ስቴትሷ የደቡብ ካሮላይና ክፍለ ግዛት በመሸሽ ላይ ሳለ በአንድ ነጭ አሜሪካዊ ፖሊስ የተገደለው ጥቁር አሜሪካዊ የቀብር ሥነ ሥርዓት የፊታችን ቅዳሜ እንደሚፈጸም ተገለጸ። የ50 ዓመቱ ጥቁር አሜሪካዊ ዋልተር ስካት በሰሜን ቻርልስተን ከተማ ባለፈው ቅዳሜ የተገደለበት ድንገት የሚያሳይ በእጅ ስልክ የተነሳ ቪዲዮ ምስል መታየትን ተከትሎ ከፍተኛ ሕዝባዊ ቁጣና ሰላማዊ ሰልፍ ተካሂዷል። ሚስተር ስካት ተመትቶ ከወደቀ በኋላ ስምንተኛዋን ጥይት የተኮሰበት ፖሊስ እጁን ወደ ኋላ ሲያስረው ጭምር ቪዲዮ ያሳያል። በስተመጨረሻም ከሁለት ዓመት በፊት በቦስተን ከተማ የማራቶን ውድድር ላይ ፈንጂ በማፈንዳት ሦስት ሰዎች ለሞቱበትና 264 ሰዎች ለቆሰሉበት ወንጀል ትውልደ ቼቼንያዊ ተጠርጣሪ በትናንትናው ዕለት ጥፋተኛ ከተበ በኋላ ጥፋተኛ ከተባለ በኋላ የሞት ወይም የዕድሜ ልክ እስራት ቅጣት ይጠብቀዋል። ጆሃር ሳርናኤቭ በወንጀሉ ጥፋተኛ እንደሆነ ፍርድ ያሳለፈው ከህዝብ የተውጣጣው የፍትሕ ሰጪ ቡድን ጁሪ ለጥቂት ቀናት እረፍት ካደረገ በኋላ የቅጣት ውሳኔ እንደሚያሳልፍ ይጠበቃል። አድማጮች ለምሽቱ ያሉን ዜናዎች እነዚሁ ናቸው። ሄኖክን ለዜናው እናመሰግናለን። በሶስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዞ ይመለሳል። አሁን ወደ ቀዳሚው ፕሮግራማችን እናመራለን። የህዳሴ ግድብን የቴክኒክ ጥናት ሂደት እንዲመራ የተሰየመው የኢትዮጵያ የሱዳንና የግብጽ የጋራ ኮሚቴ የሁለት ቀናት ስብሰባ በአዲስ አበባ እያካሄደ ነው። ኮሚቴው በሚያካሄደው አምስተኛ ስብሰባው የቴክኒክ ጥናቱን የሚያካሄድ ዓለም አቀፍ ኮሚቴ መርጣል ተብሎ ይጠበቃል። የምስራቅ ናይል ተፋሰስ ቀጠና ጽህፈት ቤት ዋና ስራ አስኪያጅ አቶ ፈቅ አህመድ ነጋሽን ያነጋገረው ሰለሞን አበተ ነው። ከስራው ጋር እንደ በትክክለኛው አካሄድ ቢሆን ይህንን ስራ መስራት ያለበት የዚህ የምስራቅ ናይል ተፋሰስ የቀጠና የቴክኒክ ጽህፈት ቤቱ ነው። ይሁን እንጂ በአሁኑ ወቅት በተለይ ከ ሀያ አስር ጀምሮ ግብጽ ከትብብሩ በመውጣቷ ያው ከዚህ ጽህፈት ቤት ጋር ለመስራት ፍቃደኛ አይደለችም። ከናይል ተፋሰስ ትብብር ተቋም ጋር በአጠቃላይ ነው ግብጽ መስራት ፍቃደኛ ያልሆነችው፣ ነጥላ ከዚህ ከእርስዎ ከሚመሩት ዞን ጋር አይደለም፣ አይደለም፣ አይደለም። ሙሉ በሙሉ ከሴክሬታሪያቱም ኢንተቤ ካለው፣ ኪጋሊ ካለው የኔልሲዩም ሆነ ከአዲስ አበባ ካለው እንትሮ ጋር ለመስራት ፍቃደኛ ስላልሆኑ አገራቶቹ አማካሪ ቀጥረው የትብብር አቅጣጫ ይዘው እየሄዱ ነው ያሉት። እንግዲህ ሁኔታውን ለማስታመም ሌላኛው ይሄ የሚቀጠረው አማካሪ ሁለት ጥናቶችን ነው የሚያጠናው። የህዳሴ ግድብ ጋር የተያዙ እነህ ጥናቶች ባለፈው ጊዜ ኢንተርናሽናል ኤክስፐርቶች ሆናል እንዲጣና የምክር ሀሳብ ያቀረበባቸው ሁለቱን ጥናቶች ለማጠናት ነው እና ይህን ሂደት እንደ ጽህፈት ቤትም ሆነ በግል በቅርቡ እንከታተለዋለን። ይሄ የምስራቅ ናይል ተፋሰስ ቀጠና ሶስቱን ሀገሮች ነው የሚያካትተው ኢትዮጵያን፣ ግብፅንና ሱዳንን ደቡብ ሱዳንንም ይጨምራል። ደቡብ ሱዳንንም አሁን ይጨምራል ማለት ነው። ኤርትራ አባል ነች። ኤርትራ ያው አባል ነች፣ ግን በታዛቢነት ነው እንጂ ሙሉ ተሳትፎ የላት። በራሷ ፍላጎት ማለት ነው ይሄ የሆነው አዎ፣ በራሳ ፍላጎት። አቶ ፈቃ አህመድ እንግዲህ ይሄንን ጉዳይ እርሶ ከመጀመሪያ ጀምሮ የነበሩበት ነው። በኢትዮጵያ የውሃና ኢነርጂ ሚኒስቴርም ውስጥ ኃላፊ ሆነው በነበሩበት ጊዜ ሁሉ ይሰሩት የነበረው ስራ ነው እና ይሄ የቴክኒክ ቡድን ከተቋቋመ ወይም ከተመረጠ በኋላ ምንድን ነው የሚሰራው? የቴክኒክ ኮሚቴ ወይም የብሔራዊ ቴክኒክ ኮሚቴ ተብሎ ከየአገሩ አራት አራት በጠቅላላው አስራ ሁለት የተወጣጡት ያው አማ ለሁለቱ እነህ ለተባሉት ጥናቶች ማለትም የሃይድሮሎጂ ሲሙሌሽን ሞዴል እና የወሰን ተሻጋሪ አካባቢ ኢኮኖሚ እና ማህበራዊ ተጽዕኖ ትንተና የሚያጠና አማካሪ መመረጡ ነው። ያን አማካሪ በጋራ ከመረጡ በኋላ ለአማካሪው ያው መረጃ የማቅረብ ስርዓት፣ የመረጃዎችን ትክክለኛነት የማረጋገጥ ጥናቱን የመከታተል የማስተባበር እና መጨረሻም ላይ የጥናቱን ውጤት ብቃቱን አይተው ያው የመቀበል ማሻሻያም የሚያስፈልገው ከሆነ እንድሻሻል የማድረግ እነዚህን ስራዎች ነው የሚሰሩ። ይሄ ማለት የሚመረጠው አለም አቀፉ ፈርም ወይም ኩባንያ ማለት ነው። ይህንን የሚሰራው አ ጥናቱን የሚያጠናው አማካሪ ድርጅቱ ነው። ያው ጥናትን የሚያስጠናው ኮሚቴው ነው ማለት። እንዴት ነው የሚመረጠው? ይሄ አማካሪ ድርጅት ከዚህ በፊት ሶስቱ ሀገሮች ሶስት ሶስት እጩዎችን ይዘው እንዲቀርቡ ተጠይቀው እንደነበረ አስታውሳለሁኝ። ምንድን ነው መመዘኛው? አሁ እንግዲህ አዎ፣ እንግዲህ ምንድነው ዋናው አማካሪዎች የሚመረጡበት በግልጽ ጨረታ ሊሆን ይችላል፣ ወይንም ደግሞ አጭር ዝርዝር በማዘጋጀት ሊሆን ይችላል። እና በዚህኛው አካሄድ ሀገራቶቹ አጭር ዝርዝር ማዘጋጀት ላይ ስለተስማሙ እያንዳንዱ አገር ሶስት ሶስት ድርጅቶችን ካቀረበ በኋላ ለተመረጡት ለነኙ ለዘጠኙ ድርጅቶች ግብዣ ተላከላቸው እንዲሳተፉ። እንግዲህ በዛ መሰረት ጥናት ድርጅቶቹ የተወሰኑት በገዛ ፈቃዳቸው ላለመሳተፍ የወሰኑበት ሁኔታ ነው ያለው። እነማን እንግዲህ? አራት ድርጅቶች ናቸው አራት ድርጅቶች ናቸው። በአሁኑ ጊዜ የጨረታ ሰነዳቸውን አቅርበው ሰነዱ እየተገመገመ ያለው ምንድን ነው የሚታየው። በዚህ የግምገማ ሂደት ውስጥ እንግዲህ በማንኛውም ይሄ የግዢ ሂደቱ ወይም ደግሞ የአማካሪ ግዢ ሂደቱ ያው በዓለም አቀፍ ደረጃ በተለመደ አሰራር ነው እየተሰራ ያለው። በዓለም አቀፍ ደረጃ የተለመዱ የግዢ ሂደቶች አሉ እና ድርጅቱ የሚያቀርባቸው ሰነዶች አሉ። እነዚህ ሰነዶች በተጠየቀው መሰረት ነው የሚቀርበው። ሀገራቶቹ የጨረታ የማወዳደሪያ ሰነድ ለድርጅቶቹ ያቀርባሉ። ድርጅቶቹ በአብዛኛው ጥናቱን ለማጥናት ብቃት እንዳላቸው የሚያሳይ ሰነድ ነው የሚያቀርቡት እና ይህም ሰነድ በአብዛኛው የድርጅቶቹ አቅም ማለትም በሰው ኃይል በገንዘብ፣ በልምድ እንደዚሁም የድርጅቶች ድርጅቶቹ ጥናቱን ሲያጠኑ የሚከተሉት የጥናት ስርዓት ዘይቤ እና ለጥናቱ ያላቸው አደረጃጀት፣ በሶስተኛ ደረጃ የሚታየው በጥናቱ ላይ የሚያሳትፉት የሰው ኃይል ብቃት በትምህርት ደረጃ፣ በልምድ እና ተመሳሳይ ስራ በመስራት እና እነኚህ ናቸው። እንግዲህ ድርጅቶቹ የሚያቀርቡት በዚሁ መሰረት ነው ተወዳድረው የሚመረጡት ነው። የትኛዋ ሀገር ነች ለመሆኑ አሁን ከቀሩት አራቱ ውስጥ ሁለት እጩዎቿ የቀረቡላት የገቡ የቀሩላት? እዛ ውስጥ ማለት የአገራቶቹ ያቀረቡት አለ። እንግዲህ ምንድ ነው እዚህ ጋር አንድ ጥንቃቄ መወሰድ ያለበት ይሄ ግዢ አልተጠናቀቀም። አንድ ያልተጠናቀቀ ግዢ ላይ ስለ ድርጅቶቹ ማንነት ስለ ውጤታቸው መናገር አይቻልም፣ ክልክል ነው በማንኛውም የዓለም አቀፍ የግዢ ስርዓት መሰረትና? የገሌ ድርጅት እና የገሌ ድርጅት ተብሎ የሚቀርብ ነገር አይኖርም ማለት ነው። ግን በአሁኑ ሰዓት ከተመረጡ በአጭር ዝርዝራቸው ከተዘጋጀላቸው ዘጠኝ እና ከዛም ስምንት ድርጅቶች ውስጥ አሁን ያሉት አራት መሆናቸውን ብቻ ነው መናገር የሚቻለው። እንግዲህ ይሄ አሁን አምስተኛ ስብሰባ መካሄዱ ነው። የዚህ የአዲስ አበባው ስብሰባ ሲካሄድ ዛሬና ነገ የሚካሄደው ማለት ነው ለቡድኑ ማለት ነው እና መርጠዋል ያንን ዓለም አቀፍ ኩባንያ በዚህ ጥናት ውስጥ የሚሳተፈውን ያሳውቃሉ ተብሎ ነው አሁን የሚጠበቀው። ዛሬ ወይም ነገ እየተነጋገሩ ነው ያሉት እኔ እስከማውቀው ድረስ። አሁን የቴክኒክ ደረጃ ነው እየተካሄደ ያለው። በቴክኒክ ደረጃ አንድ ወይንም ሁለት ድርጅት ከተመረጠ አራቱም ሊመረጡ ይችላሉ። ፋይናንስ ይከፈታል ደግሞ በሂደት እንደዛ ነው። የቴክኒክ ግምገማው ይካሄድና በቴክኒክ አንዱ ድርጅት ከአንድ ወይም ሁለት ወይም አራቱም ሊያሸንፉ ይችላሉ። ከሰማኒያ በላይ ማምጣት አለባቸው። ከዛ ፋይናንስ ይከፈታል። ፋይናንሱ በደንብ ከተጣራ በኋላ በሁለቱ ቅንጅት፣ ማለት የፋይናንስ እና የቴክኒክ ቅንጅት ያሸነፈ ድርጅት ነው እንግዲህ የሚታወቀው። ምናልባት አንድ ድርጅት ብቻ ከሆነ ሊያሳውቁ ይችላሉ። ከአንድ ድርጅት በላይ ከሆነ ግን በቴክኒክ ብቃቱ የተመረጠው ፋይናንሱ የሚከፈተው ገና ስለሆነ ፋይናንሱ ተከፍቶ የሁለቱ ውጤት ከታየ በኋላ ነው የሚያሳውቁት። ስለዚህ አሁንም በሂደት ላይ እየሆኑ ነው እንደሆኑ ነው ማውቀው። ስብሰባው ነገ ይቀጥላል። እንግዲህ ነገ መጨረሻ ላይ ቅድም እንዳስቀመጥኩት አንድ ድርጅት ብቻ ከተመረጠ ማሳወቅ ይቻላል። ካልተመረጠ ግን ሁለት ወይንም ከሁለት በላይ ከሆኑ ፋይናንሱ ተከፍቶ የሁለቱ ውጤት እስክታይ ድረስ ያው የተወሰነ ጊዜ መቆየቱ የሚከራ አይመስለኝም። ናይል ተፋሰስ የትብብር ድርጅት የምስራቅ ናይል ተፋሰስ ዞን የቴክኒክ ጽፈት ቤት ዋና ሥራ አስኪያጅ አቶ ፈቃ አህመድ ነጋሽን አመሰግናለሁኝ። አሁን ደግሞ በየመን ስላለው ሁኔታ እናቀርባለን። የመን ውስጥ የተቀሰቀሰው የእርስ በርስ ጦርነት በሳኡዲ አሬቢያ የአየር ጥቃት ከተባባሰ ወዲህ ወደ የመን የሚገቡት ኢትዮጵያውያንና ሌሎችም ፈላሾች ቁጥር ማሽቆልቆሉን ዓለም አቀፍ የፍልሰት ድርጅት አስታውቋል። በመጋቢት አጋማሽ የሳውዲ አሬቢያ አየር ኃይል ሆት የአማጽያን ይዞታዎችን በቦምብ መደብደብ ከመጀመሩ በፊት በነበሩት ሁለት ሳምንታት ወደ የመን ይጎርፉ የነበሩት ኢትዮጵያውያን ፈላሾች ቁጥር በእጅጉ ጨምሮ እንደነበር የፍልሰት ድርጅቱ ገልጿል። ባልደረባችን ሳሌም ሰለሞን ያቀናበረችውን ዘገባ ሄኖክ ሰማ እግዜር ያሰማናል። ዓለም አቀፉ የፍልሰት ድርጅት አይኦኤም በየመን መደበኛ ባልሆኑና ሕይወትን አደጋ ላይ በሚጥሉ ሕገወጥ አዘዋሪዎች ጀልባ ተሳፍረው ከገቡት ዘጠና ሺህ ሰዎች መካከል ዘጠና ከመቶ የሚሆኑት ማለት ወደ ሰማንያ አንድ ሺህ ኢትዮጵያውያን መሆናቸውን ይገልጻል። በመጋቢት ወር መጀመሪያ በየሳምንቱ በመቶዎች የተቈጠሩ ፍልሰተኞች ቀይ ባሕርን አቋርጠው ወደ የመን መግባታቸውን አይኦኤም ገልጾ የሳውዲ አረቢያ አየር ጥቃት ከተባባሰ ወዲህ ወደ የመን የሚገቡ ኢትዮጵያውያንና ሌሎች ፍልሰተኞች በእጅ የሚቆጠሩ መሆናቸውን የአይኦኤም የፍልሰተኞች ደህንነት ጥበቃ ባለሙያ ቺዚ ሚውለር አስታውቀዋል። በመጋቢት ወር መግቢያ በጣም በርካታ ቁጥር ያላቸው ኢትዮጵያውያኖች መጥተዋል። እነዚህ በእርግጥ ስደተኞች አይደሉም፣ ፍልሰተኞች ናቸው። ኢትዮጵያውያኑ ወደ ጅቡቲ ይመጡና ህገወጥ አዘዋወሪዎች በጀልባ ወደ የመን ያሻግሯቸዋል። በምዕራባዊ የመን የባህር ዳርቻዎች ነው የሚገቡት። በአይኦኤም እና ሌሎች አጋር ድርጅቶች ፍልሰተኞቹ ወደ የመን ከገቡ በኋላ ይህን አስቸጋሪ መንገድ አልፈው ለምን እንደሚመጡ ሲጠየቁ ወደ ሳውዲ አረቢያ ለመጓዝ እንደሚፈልጉ ይገልጻሉ። አሁን እንደዚህ ተበራክታችሁ ለምንድን ነው የምትመጡት? ተብለው ሲጠየቁ የሚሰጡት መልስ ይሄ የግል አስተያየታቸው ነው የመጣ ነው። የየመን ባለስልጣናትና ሌሎቹም በውጊያው ስለተጠመዱ ወደ ሳውዲ አረቢያ በቀላሉ ለመግባት እንችላለን በሚል ነው ሲሉ ነግረዋል። ይህ ሁኔታ በመጋቢት ወር አጋማሽ መለወጡን የአይኦኤም የፍልሰተኞች ደህንነት ጥበቃ ሰራተኛ ይኸውም የሳውዲ አረቢያ አየር ኃይል የቦምብ ድብደባ ማድረግ መጀመሩ ነው Whereas in early March we were seeing something like 280 new arrivals. በእርግጥ ለመመልከት እንደሚቻለው ቁጥራቸው በእጅጉ ቀንሷል። በመጋቢት ወር መግቢያ ወደ 280 የሚሆኑ ሰዎች በሳምንቱ ወደ የመን ይገቡ ነበር። ይሄ እንዲህ በምዕራባዊ ሀገሪቱ ክፍል የገቡ ፍልሰተኞች ቁጥር ነው፣ እጅግ ብዙ ነው። ከአየር ጥቃቱ በኋላ በጣት የሚቆጠሩ ናቸው የሚመጡት፣ በሳምንት ከ20 እስከ 30 ብቻ። ይሄ በጣም ዝቅተኛ ቁጥር ነው። የዓለም አቀፍ የፍልሰት ድርጅት ተወካይ ሚውለር ባለፉት ዓመታት ኢትዮጵያውያን ስደተኞችና ፍልሰተኞች በተለያዩ የመጓጓዣ ዘዴዎች ወደ የመን ይፈልሱ እንደነበርና በእነዚህ ዓመታት የየመን መንግሥት ባካሄደው ቆጠራ መሠረት አንድ ሚሊዮን የሚደርሱ ኢትዮጵያውያን ወደ ሀገር እንደ ገቡ ገልጸዋል። የየመኑ የእርስ በርስ ጦርነትና የሳውዲ አረቢያ አየር ኃይል ጥቃቶች አጠቃላይ የጸጥታ ሁኔታውን አዘቅት ውስጥ ከከተቱት ወዲህ በርካታ ሀገሮች ዜጎቻቸውን ከኤደን ባህረ ሰላጤዋ አገር እያስወጡ ነው። የኢትዮጵያ መንግሥት በበኩሉ ከየመን ዜጎቹን ማስወጣት መጀመሩን ገልጿል። የኢትዮጵያ መንግሥት በትናንትና ሁለት ባወጣው መግለጫ መሠረት 24 ፍልሰተኞች ወደ ኢትዮጵያ የገቡ ሲሆን 50 የሚሆኑት ደግሞ ሰሞኑን እንደሚገቡ ይጠበቃል። ከ2000 በላይ የሚሆኑ ወደ ሀገራቸው ለመመለስ መመዝገባቸውን የኢትዮጵያ መንግሥት አስታውቋል። የአሜሪካ ድምፅ ሬዲዮ ከአይኦኤም ባገኘው መረጃ መሰረት፣ ከ81 ሺህ በላይ ኢትዮጵያውያን መደበኛ ባልሆኑ አስቸጋሪ የባህር ጉዞዎች ወደ የመን በህገወጥ አዘዋዋሪዎች ገብተው ይገኛሉ። ቆንጅታዬ ደግሞ በየመኗ አደን ከተማ በአየር ድብደባውና በተኩስ ልውውጡ መሀል ተጠምደናል ስለሚሉት ስደተኞች ስደተኞችና የሚያሰምቱ ተማጽኖ ታቀርባለች። በዜናው እንደተሰማው በየመን ያለው ውጥረት እየተባባሰ ነው። በሺያ ሁቲ አማጽያኑና በአለም አቀፍ ደረጃ እውቅና ባላቸው በፕሬዝደንቱ አብድራቡ ማንሱር ሃዲ ታማኝ ኃይሎች መካከል ውጊያው እየተጧጧፈ ነው። ሁኔታው እጅግ በጣም አሳሳቢ ነው በማለት የእርዳታ ድርጅቶች ሲያስገነዝቡ ቆይተዋል። ዛሬ የዓለም የጤና ድርጅት ባለፉት ሶስት ሳምንታት ብቻ በሀገሪቱ ከ540 የሚበልጡ ሰዎች መገደላቸውን ተናግሯል። 1700 ቆስለዋል ብሏል። ትናንትና ያነጋገርናቸው ኢትዮጵያውያን ስደተኞች ለዓለም አቀፉ ማህበረሰብ የድረስልን ተማጽኖ ያሰማሉ። አደን ከተማ በአውሮፕላን ከሚደበደበው አካባቢ እየሸሸን ነው ካሉም መካከል የአምስት ልጆች እናት የሆኑት ኢፍቱ አህመድ ሐሰን አንዷ ናቸው። ከሀረርጌ ነው የዛሬ አስራ አምስት ዓመት የመጣሁት አምስት ልጆች አሉኝ። ከወንድሞቼና ከእህቶቼ ጋር ደጅ ስናድር አንድ ወር ሊሆነን ነው ብለዋል። አሁን አንድ ላይ ያለነው ሀያ ገደማ ነን፣ ሁሉም ተርበዋል እና። የሚበላ ፍለጋ ተበታትነዋል። በፊት በስደተኛ ካምፕ ነበር ወይ የምትኖሩት? የስደተኝነት መታወቂያ ምዝገባስ አላችሁ ሆይ ተብለው ነበር ቢፍቱ ወረቃ በቀቱማ ንቀምና ላኪን ወ ሳንጎደንጅርቱ ራ መረለማደለገኔቱመጅዳለጆዲራና ተጠረገቱ የስደተኛ ወረቀት አለን፣ ምንም አልጠቀመንም እንጂ እኛ ሰው ቤት ስንሰራ ነው ይኖር ነው ወንዶቹ ግማሾቹ መኪና ያጥባሉ፣ ግማሾቹ አፈር ተሸካሚዎች ናቸው። የተባበሩት መንግሥታት ድርጅት የስደተኞች መርጃ መስሪያ ቤት ዩኤንኤችሲአር አልደረሰልንም፣ የት እንዳለም አናውቅም ነው ያሉት። ኢፍቱ አህመድ የኢትዮጵያ መንግሥት ዜጎቹን ከየመን ለማውጣት እየተንቀሳቀሰ መሆኑን ሲናገር ቆይቷል። ይሁን እንጂ ኢፍቱም ሆኑ ሌላው ያነጋገር ናቸው ስደተኛ ወደ ሀገር ቤት ለመመለስ እንደማይፈልጉ ነው የነገሩን። ከፍተኛ ጦርነት ነው፣ እኛ መሸሻ እተናል። ያው ምንም እኛ የሚቀበልን ነገር የለም። ቢኤን ማመለከትን በጦር እየተደበደበ ነው ሀገሪቷ። በሳውዳራ የተደበደባለች። መሸሻ ጠፍቶናል። በጣም ነው ችግር ላይ ያለ ነው። አምስት ስድስት ልጆች አሉን። ስራ የቀን ስራ ነበር የምንሰራው። ስራው ሀገሪቷ አቆመ። ከዚህ ወደ ነበር የምንኖረው። የቤት ኪራይ ነበር። የቤት ኪራይ መክፈያ አጣን። ሰዎች አዋጡ በጣም ችግር ላይ ነው ያለ። ነው እንግዲህ የኢትዮጵያ መንግስት እየተንቀሳቀስን ነው ዜጎቻችንን ለማውጣት ብሏል። የተወሰኑም ገብተዋል የሚለው አለ። አዎ ወሬ ነው። አሁን እኛ እዚህ ነው ያለነው አይደል የሚባል አለ። እስካሁን የኢትዮጵያ መንግስት ማችን ተመዝግቦ የወሰደንም ነገር የለም። እኛ አንደኛ በተለያየ ችግር የወጣን ሰዎች ነን። ስለዚህ በኩል ወይም በኢትዮጵያ በኩል ያገኝ ነው መልስ የለም። በጣም በችግር ነው የወጣሁኝ። መመለስ አልችልም። ብዙ አመቴ ነው እዚህ ያለሁት። የዩኤንኤችሲአር ያልደረሰላችሁ እንደሆነ ያው መሞቱ ያለን ቻንስ እናንተ ያው አንድ መፍትሄ ፈጥራችሁ ወገኖቻችሁ ናችሁ ይህ ኢንስታር አንድ መስክ እንዲያደርግልን በአስቸኳይ እንዲተባበን የተለያዩ ድርጅቶች አመልክቱ ነ እኔ ጉራ ግን በበኩል የተለያዩ ትግሬዎች ብዙ ብሔረሰቦች አሉ፣ የኦሮሚያ ክልል ልጆች አሉ፣ ብዙ ሰው ነው ያለው። ማምሻውን የተባበሩት መንግስታት ድርጅት የስደተኞች ኮሚሽነር መስሪያ ቤት የስደተኛ ጥበቃ መኮንን ወይም ፕሮቴክሽን ኦፊሰር የሆኑት ዴቪድ ሙልባ በኢሜይል በላኩልን መልስ፣ ስደተኞቹ ለመመለስ እንሰጋለን ማለታቸውን እንረዳለን። ዳሩ ግን መስሪያ ቤታችን ተመለሱ ብሎም ግፊት እያደረገ አይደለም ብለዋል። እንዲህ ባለ ቀውጢ ሰዓት እያንዳንዱ ቤተሰብ ለራሱ የሚያዋጣውን መንገድ ራሱ መወሰን ይኖርበታል ነው ያሉት የዩኤንኤችሲአሩ ባለስልጣን። ዓለም አቀፉ ማህበረሰብ የተባበሩት መንግስታት ድርጅትን ጨምሮ የየመኑ ሁኔታ የሚመለከታቸው ወገኖች ሁሉ ዓለም አቀፍ ሰብዓዊ ህግጋትን እንዲያከብሩ በውጊያው ሰላማዊ ሰዎችንና ስደተኞችን ኢላማ ካደረጉ ጥቃቶች እንዲቆጠቡ ሲማጸኑ ቆይተዋል ብለዋል። መስሪያ ቤታችን አሁን ለስደተኞች ከሚያደርገው በላይ ለማድረግ ባለን አቅም እጅግ ውሱንነት ምክንያት ባለመቻላችን እናዝናለን ሲሉ መልስ ሰጥተውናል። ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። በናይል ሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አምሃሪክ መከታተል ትችላላችሁ። በፌስቡክና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። በመጨረሻም ሄኖክ ሰማ እግዜር የሚያዘጋጀው አሜሪካና ይቀርባል። ማርች Madness. The Magavitor, America, and an epidemic got your work. Three seconds is going to run out of time, and the Blue Doubles are the national champions of 2015. በመላው አሜሪካ ኮሌጆችና ዩኒቨርሲቲዎች ዩኒቨርሲቲዎች በየዓመቱ የሚያካሂዱት የኤንሲ የኤንሲ ደብልኤ የቅርጫት ኳስ ግጥሚያ በዚህ ሳምንት ተጠናቋል። ማርች ማድነስ፣ የመጋቢት ግለት ልበለው። በሰለሞን አባተ ቃል ልርጋና። በወንዶቹ ዊስካንስን ባጀርስ ከዱክ ብሉ ዴቭልስ ጋር ለዋንጫ ደርሰው ነበር። በሴቶቹ ደግሞ ዩኮን ከኖትርዳም ጋር ተጫውተዋል። ሰኞ ማታ የዩናይትድ ስቴትስ የመሸታ ቤቶች ብርጭቋቸውን አጥበው ፒቸር የሚባል በእኛ አገር ይሄ መዳፊያ ወይም አቦሬ የሚባለው አይነት ነው፣ ጠላ በፈጆ የሚቀዳበት ትልቅ ሽክና አጥኖው ነበር። ታዳሚውን ማምሻው ላይ የሚጠባበቁት ማታ ሶስት ሰዓት ላይ ጨዋታው ሲጀምር መንገዱ ሁሉ ጭር ሲል፣ መሸታ ቤቱና በየቡና ቤቱ ደግሞ ሁካታውና ጫጫታው ለጉድ ነበር። እኔም በሆን ያው በመሸታው ማለቴ በፒቸሩ በመዳፊያው ለሚቀዳው ሚለር ላይ ወይ በድ ወይ ይንግሊንግ ብዙም ግድብ አይኖረኝም። መቼም የእንጀራ ነገር ሆኖ ብኝ የድምፅ መቅረጫዬን አንግብ ያለ ሀያሰከን ነው የቀረው ኳስ ለዊስኮንሰን ዊስኮንሰን ከሶስት ነጥብ ዱክ ነጥቡን ያዘ። ኳሱ በአየር ላይ ነው የቀረው ስለዚህ 14 ደቂቃ 14 ሰከንድ ነው የቀረው። ዱኮች ጭፈራ ጀምረዋል። ዊስኮንሰን ከ1941 ዓ ም ጀምሮ ያላሸነፉትን ውድድር አይናቸው እያየ እያጡት ነው። ዱክ አሸንፉት። ዊስኮንሰን ሃ ተፈስት ሮድ ቱ ናሽናል ቻምፒንሺፕ ዊስኮንሰን ለዚህ ብሔራዊ ሻምፒዮና የዋንጫ ሽሚያ ያደረግነው ጉዞ ፈታኝ ነበር። አሪዞና እና ኖርት ካሮላይናን በጊዜ ከሸኛናቸው በኋላ በዚህ ውድድር በጣም ግሩም የሆነውን የኬንታኪ ቡድን አፈር ዱቄት አበላ ነው። በዋንጫ ጨዋታው ታዲያ ከበደን አስቀድሞ የነበሩት ውድድሮች ኃይላችንን አሟጣውት ነበር። ሰሚ ፓሻ በዋሽንግተን ዲሲ የሚኖር የዊስካንሰን ተወላጅ ነው። ደብሊው የሚል ኮፍያውን አድርጎ ሙሉ በሙሉ ቀይና ጥቁር የዊስካንሰን ማሊያ ለብሶ በእርግጥ ቢራም ለብሷል። አሁን ሉስ በሚባል የዊስካንሰን ደጋፊዎች መሸታ ቤት ነበር ያገኘሁት። ስቴፈኒ ሮ የተማረችው በዱክ ዩኒቨርሲቲ ነው። የትምህርት ቤት ጓደኞቿን በሙሉ ሰብስባ በቤቷ የተዋጣለት ድግስ ጥላ ነበር። በውጤቱም ደስተኛ ነች። What made a difference? Tyus Jones, Grayson Allen, the freshman of the Duke team, stepped it up. Amazing. Amazing. ስቱዲዮ ደግሞ እዚህ ባልደረባዬ ተፈራ ግርማ ይገኛል። ተፌ ዘንድሮ በኮሌጅ ባስኬትቦል ወይም ቅርጫት ኳስ አዝኖና ክሩፎ ነው የሰነበተው። በእርግጥ የማንቸስተር ዩናይትድ ደጋፊም በመሆኑ ከዛ ጋር የተያያዘ ሊሆን ይችላል። ተፌምን ነው እስቲ ላባብለ። ጥቂት አይ መጀመሪያ ማንቼ ጋር ደስታ ብቻ ነው። ግን ከዛ ውጭ ምንድነው? ይህን አመት የእኔም የዩኒቨርሲቲ ባስኬትቦል ቡድን የቅርጫ ኳስ ቡድን በዚህ ውድድር ይሳተፋል ብዬ ነበር። ግን ሳይሆን ሆኖ፣ በህግ የዛሬው የተወሰኑ አመታት በፊት ለተጫዋቾች ትምህርት ቤቱ አድልተዋል ተብሎ ሳይሳተፉ በሴራኪስ ማለት ነው ሴራኪስ ማለት ነው ተቀጥተው በአክሽን ቅጣት ነበረ። ሳይችሉ ቀርተው ሳይሆን በቅጣት ሳይሰለፉ ቀርተዋል። ስለዚህ እንደም አላይም ብዬ መጨረሻው ዋንጫ ጨዋታ ብቻ ነበር ያዩት እስካሁን ድረስ አይኔ ጨፍኝ ማለት። መልካም እንግዲህ፣ በሚቀጥለው አመት ጸባያችሁን ካሳመራችሁ የሲራኪዩስ ሰዎች ማንቸስተሮችም እንደዚሁ ይፈቀድላቸው ይሆናል። አመሰግናለሁኝ፣ ተፌ። ለማንኛውም አሜሪካውያን ይህንን የመጋቢት ግለት ወቅት እንዲህ ነው የሚያሳልፉት። በሴቶቹ ውድድር ዩኮን ለአስረኛ ጊዜ ኖትረዳምን አሸንፏል። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማግዜር ነው። አድማጮች የምሽቱ ስርጭታችን እዚህ ላይ ያበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25 እና በ31 ሜትር ባንዶች እንዲሁም በናይልሳት በሚተላልፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራችልን ጽዮን ግርማነች በነገው ፕሮግራማችን እስክንገናኝ በደህና ቆዩን።